The Voice of America. የሶማሌ ክልል መንግስት ገዢው ፓርቲ ብልጽግና እና የክልሉ ተፎካካሪ ፓርቲ ኦብነግ ለክልሉ ሰላም በጋራ ለመስራት መስማማታቸውን አስታወቁ። በተጨማሪም በትናንትና ዕለት ጅጅጋ ከተማ የሚገኝ ሐውልት በማፍረስ ህዝቡ ወደ ቁጣና ረብሻ እንዲገባ ተደርጎ የነበረው ሙከራ ከሽፏል ብለዋል። አዲስ ቸኮል ተጨማሪ አለው። የሶማሌ ክልል መንግስት አመራሮች ለክልሉ ተፎካካሪ ፓርቲ ኦብነግ ወይም የኡጋዴን ብሔራዊ ነጻነት ግንባር አመራሮች በክልሉ ሰላምና የክልሉን ህዝብ አንድ በሚያደርጉ ጉዳዮች ላይ በጋራ ለመስራት መስማማታቸውን የክልሉ የኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ የሆኑት ወይዘሮ ሂቦ አህመድ በተለይ ለቪኦኤ አስታውቀዋል። ና ፓርቲ አመራሮች እና የኦብነግ አመራር ውይይት መ ዋና ዓላማው መሰረታዊ በሆኑ ነገሮች ላይ ነበረ የተነጋገር ነው። አንደኛ የክልሉ ሰላም ለማስጠበቅ እና የሶማሌ ህዝብን አንድነትን ማጠናከር የክልሉን ሰላም ማስጠበቅና በጸረ ሰላም የሚፈጠሩ ችግሮችን በአንድነት መዋጋት ነበረ ንክክር መድረኩ የኦጋዴን ብሔራዊ ነጻነት ግንባር ወይም ኦብነግ ቃል አቀባይ የሆኑት አቶ ሀሰን አብዱላሂም ፓርቲያቸው ከሶማሌ ክልል ብልጽግና ፓርቲ ጋር በክልሉ ሰላም ላይ በጋራ ለመስራት መስማማቱን አስታውቀዋል። ሶማሌ ክልል ሰላምና ተብታና ዴሞክራሲ የሚሸፈልበት መንገድ አብረን ምስራት እንደምንችል ነው ዋናነ ሀገሪቷ ሰላም ባመት ና መረጋገጥ ቤት ይህን መተባበር እንደምንችል ነው ዋና በአሁኑ ሰዓት የክልሉ ሕዝብ ሰላምና አንድነት ቅድሚያ ተሰጥቷል፣ የሚሉት አቶ ሀሰን ከዚህ በፊት ፓርቲው በክልሉ መንግስት ላይ ያነሳቸው የነበሩ ቅሬታዎችን የሚፈታ ከሁለትም ፓርቲዎች የተውጣጣ ኮሚቴ መቋቋሙን ይፋ አድርጓል። በሌላ በኩል በጂጅጋ ከተማ የሚገኙ የአርበኛ ሰይድ መሐመድ አብዱላሂ ሀሰን ሀውልትን የማፍረስ ሙከራ ተደርጎ እንደነበር ወይዘሮ ሂቦ አመድ አስታውቀዋል። ድርጊቱ የሶማሌ ሕዝብን አስቆጥቶ ወደ አመፅ ለማስገባት የተደረገ ሙከራ ቢሆንም ከሽፏል ብለዋል። ክልሉ ጂጅጋ ከተማ ላይ ሀውልት አለ የሰይድ መሐመድ አብዱላሂ ሀሰን በሶማሌ ውስጥ ረጅም ታሪክ ያላቸው ታዋጊ ነበሩ። እዛ ላይ ግለጻ ያው ሁከት ለመቀስቀስ ነው። ያቺ ሀውልት ተነካች ማለት ሶማሌ ህዝብ ሁሉ ይቆጣል እና ችግር ይከሰታል ብሎ በማሰብ ሀውልቱ ላይ ወጥተው ለማፍራት የተደረገ ሙከራ ነበረ። በጊዜው በክልሉ ልዩ ፖሊስ እና በፖሊስ ወዲያው በቁጥጥር ስር ዋለ እና ምንም አይነት ችግር አልተከሰተም ያለው ድርጊቱ በሌሎች የሀገሪቱ ክልሎች የሚታዩን አለመረጋጋት ወደ ሶማሌ ክልልም ለማስፋት የተደረገ ሙከራ ነው ብለዋል። ክልሉ ግን ከዚህ በፊት በህወሓት አማካኝነት ብዙ ተመሳሳይ ጉዳት የደረሰበት ነበር ያሉት ወይዘሮ ሂቦ አሁን ህዝቡን ለማስቆጣትና ወደ ጥፋት ለማስገባት የተደረገው ሙከራ በቀላሉ ሊከሽፍ ችሏል ብለዋል። ለአሜሪካ ድምፅ ሬዲዮ አዲስ